ለእናንተ ይሁን። ውድ አድማጭ ተመልካቾቻችን እንደምን አላችሁልን? እግዚአብሔር ረድቶን እግዚአብሔር ደግፎን ዛሬን እንድናይ የረዳን አምላካችን ስሙ የተባረክ ይሁን። በዛሬው በክፍል አንድ ፕሮግራማችን ላይ ኦሳና የእንባ ጉዞ በሚል ርዕስ እናያለን። በኢየሩሳሌም በሚያደርጉ ጉዞዎች ውስጥ ክርስቶስ ያጋጠሙትን ነገሮችን መጨረሻው ደግሞ የኢየሩሳሌምን ያየበትን እይታንም ደግሞ የምንዳስስ ይሆናል። አንድ ጥቅስ አነብና ጸሎት በማድረግ ወደ ጥናታችን እንገባለን። ጥቅሱ የሚገኘው በዘካርያስ ምዕራፍ ዘጠኝ ቁጥር ዘጠኝ ላይ ነው። እንደዚህ ይላል አንቺ የጽዮን ልጅ ወይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ወይ እልልበይ፣ እኖ ንጉሥሽ ጻዲቅ አዳኝ ነው፣ ትሑትም ሆኖ በአህያም በአህያይቱም ግልገል በውርንጭላ ላይም ተቀምጦ ወደ አንቺ ይመጣል። የሚል ጥቅስ አንብበናል። ጸሎት እናደርግና ወደ ጥናታችን እናልፋለን። የዘላለም አባት እግዚአብሔር ወይ ስም የተባረከ ይሆን። ይህንን ጥናት እንድናደርግ እግዚአብሔር አምላክ ወይ ስለ አንተ ቃል እንድንማማር ፍቃድ ስለሆነ እናመሰግናሃለን። እግዚአብሔር አምላክ ወይ ለዘመናት ያልተሻረውን ቃል ከፍታለው። በእኔ የባጠተኛው አንደበቶቼ እግዚአብሔር አምላክ ወይ በመንፈስ ቅዱስ ተጠቅመ እግዚአብሔር አባት ወይ ለሕዝብ የሚያስፈልገውን ቃል እንድናገር እንድትረዳኝ ዘንጸለያለሁ የሚሰሙትን ጆሮች እግዚአብሔር አምላኮ የአእምሯቸው እንድትከፍትላቸው ቃልን እንዲያዳምጡ ቃልን እንዲያስተውሉ እንድትረዳቸው ዘንድ ጸልያለሁ። መንፈስ ቅዱስ ከመካከላችን ይገኝ፣ እርዳን። በኢየሱስ ክርስቶስ ስም አሜን። የሕማም ሰው በሚል ርዕስ ነው ዋና ርዕሳችን። በኢሳይያስ ምዕራፍ 53 ላይ ያለ ሀሳብን ነው። በዛሬው ክፍል ላይ ደግሞ በክፍል አንድ ሆሳና የእምባ ጉዞ በሚል ነው ክርስቶስ ወደ ኢየሩሳሌም ያደረገውን ጉዞ ላይ ያደረገው ጥናት ነው ዛሬ የምናየው። ቅድም እንዳነበብኩት በዘካርያስ ምዕራፍ ዘጠኝ ቁጥር ዘጠኝ ላይ አንቺ የጽዮን ልጅ ወይ ደስ ይበልሽ፣ ንጉስሽ ኢየሱስ ክርስቶስ በአያ ውርንጭላ በግልገሏ በታላቅ ክብር በታላቅ ሞገስ ወደ ኢየሩሳሌም እንደሚመጣ የተነገረበት ትንቢት ነው። ይህ ትንቢት ከክርስቶስ ልደት በፊት ስድስት መቶ ዓመት በፊት ማለት ነው። ክርስቶስ ከመወለዱ ከ ስድስት መቶ ዓመት በፊት ነቢዩ ዘካርያስ ስለ ክርስቶስ አመጣጥ የተናገረበትና የተነበየበት ቦታ ነበር። አሁን ትንቢቱ የሚፈጸምበት ጊዜ ደርሷል። ከ ስድስት መቶ ዓመታት በኋላ ኢየሱስ ክርስቶስ በምድር ላይ ተወልዶ እሱ ብቻ አይደለም። ከሰላሳ ዓመቱ አገልግሎት ጅማሬ በኋላ ሶስት ዓመት ተኩል ካገለገለ በኋላ ወደ መጨረሻው ወደ ሞቱ በሚያደርግበት ጉዞ ላይ ያለ ታሪክ ነው። ስለዚህ ታሪክ ስናይ ክርስቶስ ወደዚህ ቦታ የመጣበት ሁኔታ በድል አድራጊነትና ደስ በሚያሰኝ ሁኔታ እንደሆነ አስቀድሞ ዘካርያስ ተናግሮ ነበር። ክርስቶስ ወደ ኢየሩሳሌም የገባበት ጊዜ በሳምንቱ በመጀመሪያው በዕለተ እሑድ ቀን ነበር። በዚህ ቀን ላይ ነበር ኢየሱስ ለአንዴና ለመጨረሻ ጊዜ ወደ ኢየሩሳሌም የሚያደርገው ጉዞ ነው። ወደዚህ ጉዞ ሲሄድ ክርስቶስ ከዚህ በኋላ የሚያደርገው ነገር ወደ መስቀሉ ሞት ጉዞ ነው የሚሄደው። የመጨረሻው ሞት ከፊት ለፊቱ አለ። ትልቅ ስቃይ ይጠብቋል። ትልቅ መከራ ይጠብቋል። ትልቅ ፈተና ይጠብቋል። ወደዚህ ቦታ የሚሄድበትን ጊዜ ነበር እና ክርስቶስ ወደዚህ ቦታ በሚሄድበት ጊዜ ላይ ነቢዩ ዘካርያስ የሚኖረውን ሁኔታ ሲናገር እናያለን። እጅግ ደስ የሚያሰኝ ንጉሥ ብሎ ገልጾታል። ጻድቅ ብሎ ገልጾታል። እንዲሁም ትሑት ብሎ ይገልጾታል። ባያ ውርንጭላ ተቀምጦ ወደ ኢየሩሳሌም እንደሚመጣ ወደዚች ከተማ ሲመጣ፣ ኢየሩሳሌምም ደስ እንዲላት፣ እንዲሁም ንጉሷ እንደመጣ እልል ብላ እንድትቀበል ያደረገ መልእክት ነበር። በክርስቶስ ሕይወት ውስጥ በምናጠናበት ሳ ላይ ኢየሱስ ክርስቶስ በምድር ላይ በሚኖርበት ሳለ አብዛኛው ነገሮቹ የራሱ አልነበረም። ለምሳሌ ክርስቶስ በሚወለድበት ቦታ በዛ በከብቱ በረት የራሱ አልነበረም ይፍን የተወለደበት በረቱ እንኳን የሰው እንደነበረ ለናያ በውሰት የተገኘች ነበር። አሁንም ወደዚች ቦታ ሲሄድ ክርስቶስ የመረጠው አንዲት የአያ ግልገል ወይም ውርንጭት ነበረች። እቺ ቦታ እቺ የአያ የተናቀች ብትሆንም ግን ክርስቶስ ግን በደንብ አድርጎ እንደፈለጋትና በክብር ወደ ኢየሩሳሌም የሚገባበት እንስሳን ሲፈልግ እቺን እንደመረጠ ነው። እቺ ማያ የሚገርመው ልክ እንደ ውልደቱ ሁሉ በውሰት የሰው እንደነበረች ይናገራል። መዝሙር አምሳ ቁጥር አስር ላይ መዝሙረኛ ዳዊት እንደዚህ ይላል የምድረ በዳ አራዊቶች በሙሉ፣ በሺ ተራሮች ያሉ እንሰቶች ሁሉ የኔ ናቸው ብሎ መዝሙረኛው የክርስቶስን ሁኔታ ገልጾት ነበር። ሁሉም ፍጥረት፣ ሁሉም ነገሮች የክርስቶስ ናቸው። ነገር ግን በዚህ ቦታ ላይ ግን እንደ ሰው እንደመምጣቱ መጠን የሰው ስጋ እንደ መልበሱ መጠን ያቺን ያ ያገኘበት በውሰት እንደሆነ ልንመለከት ያስፈልጋል ታዲያ ክርስቶስ ወደዚች ከተማ ሲገባ ትልቅ ድል አድራጊነት ነበር፣ ትልቅ ደስታ ነበር፣ ትልቅ የደስታ ዜማ ይሰማ ነበር፣ ትልቅ ነገር ይታይ ነበር ይላል። ክርስቶስ ወደ ኢየሩሳሌም ሲገባ የገባበት ስርዓት በደንብ አድርገን ልናይ ያስፈልጋል። ይህ ስርዓት የአይሁዶችን ባህል የተከተለ ነበር። አንድ አይሁዳዊ የተከበረ ንጉስም ልንኖ እንችላለን ወይም መምህር ልንኖ እንችላለን ወደ አንዲት ከተማ በድል አድራጊነት ሲገባ የሚጠቀምበትን የአይሁድን ስራ ተከትሎ ነበር ኢየሱስ ክርስቶስ ወደ ኢየሩሳሌም የመጣው። ስለዚህ ክርስቶስ የህዝቡን በዓል የተረዳ መሆኑን ከዚህ መረዳት እንችላለን። የአይሁዶችን በዓል ተረድቶ በንጉሳዊ መንገድ ኢየሱስ ክርስቶስ ወደዚች ከተማ እንደመጣ ልናይና ልንረዳ ያስፈልጋል። ታዲያ ወደዚች ከተማ ኢየሱስ ክርስቶስ በሚያደርገው ጉዞ ላይ የደስታ ዜማ አየሩን ሁሉ እንዳጥለቀለቀው እናያለን። እሱ ብቻ አይደለም፣ ህዝቡ ሁሉ ከክርስቶስ ጋር የተከተሉት ህዝቦች በሙሉ መሲያችን፣ ንጉሳችን ነው እያሉ ተቀበሉት ይላል። በወቅቱ የፋሲካ በዓል ሊከበር ስለነበረ ከአራቱም አቅጣጫ ወደ ኢየሩሳሌም ይጎርፉ ነበር። ይህንን ባህል ለማክበርም የሚመጡ ህዝቦችም ከነዚህ ጉዞ ጋር በመሆን ክርስቶስ ከሄደበት ከደቀ መዛሙርቱ ጋር ጉዞ ሲጀምር አብሮ የተከተሉ መሲሁ ንጉሱ እያሉ ያሴሙለት እንደነበረ ይናገራል። እሱ ብቻ አይደለም ከዘንባባ የተቀጠፉ ዝንጣፊዎችን በማቅረብም ከፍ እያደረጉ እያውለበለቡ ሆሳና ሆሳና ለአርያም እያሉ እየጮሁ ኢየሱስን በድል አድራጊነት ወደ ኢየሩሳሌም የሚያደርገውን ጉዞ እያጀቡ ነበር ይላል። ታዲያ ክርስቶስ እንዲህ አይነት ንጉሳዊ መንገድን ለምን ተከተለ? በባለፈው ታሪኮቹ ብትመለከቱ የሱስ መንግስቴ ከዚህች አይደለም አደለም ብሎ ተናግሯል። ይህንን ለደቀ መዛሙርቱም ሆነ ለህዝቡ ሁሉ ሲናገር ነበር ህዝቡ አንድ ነገር ይጠብቅ ነበር። ከሮማውያን ስርዓት ነፃ መውጣትን ይመኙ ስለነበረ የሚመጣው መሲ ወይም የሚመጣው ንጉስ ከዚህ ስርዓት እንደሚያላቅላቸው ተስፋ አድርገው ነበር ይላል። ነገር ግን ክርስቶስ ከዛ የበዘለለ ሀሳብ ነበረው። እኔ ምድሬ ወይም መንግስቴ በዚች ምድር አይደለም፣ በሰማይ ነው ብሎ እየተናገረ ነበር። ያውም ለደቀ መዛሙርቱም ልባቸ አይታወክ ብሎ ከተናገረ በኋላ ወደ ሰማይ ሄዶ በዛም ስፍራ እንደሚያዘጋጅላቸው ተመልሶ መጥቶ እንደሚወስዳቸው ተስፋን የተናገረበት ጊዜ ላይም ነበር። ታዲያ ይህን ሁሉ የተናገረው ኢየሱስ ክርስቶስ እንደ አይነት ንጉሳዊ ስርዓትን ወይም ንጉሳዊ አገባብን ለምን ፈቀደ የሚል ጥያቄ ልናነሳ ያስፈልጋል። ምክንያቱም መንግስቱ በዚች ካልሆነ በሰማይ እስከሆነ ድረስ ኢየሱስ ክርስቶስ ለምንድን ነው እንደ አይነት ንጉሳዊ ትኝቶችን ወይም የንጉሳዊ መንገዶችን ሊከተል የፈለገውም እንዲደረግስ ለምን ፈቀደ የሚል ልንጠይቅ የሚያስፈልገው ነው። እዚህ ጋ ለዚህ ጥሩ መልስ ልናስቀምጥ ፈልጋለሁ። እውነት ነው ኢየሱስ መንግስቱ ከዚህች አይደለም፣ መንግስቴ ከላይ እንደሆነ ተናግሯል። ይህንን መንግስት ደግሞ አምጥቶ ሰዎች በሙሉ በክርስቶስ የዳኑ ሁሉ ወደዚች መንግስት እንደሚጠቃለሉ ተናግሯል። ታዲያ ይህንን ነገር ይጠቀምበት ወሳኝ ነጥብ እዚህ ጋ እናያለን። ይህንን ትዕይንት ኢየሱስ ክርስቶስ ወደ መስቀል ሞት እንደሚያፋጥነው ተረድቶ ነበር። ውድ ወገኖች ከዚህ ጉዞ በኋላ ከዚህ የድል አድራጊነት ጉዞ በኋላ ከዚህ የድል አድራጊነት መንገድ በኋላ ኢየሱስ ወደ ሞት እንደሚሄድ ተረድቷል። ስለዚህ አንድ ነገር ማስተዋል አለበት። ኢየሱስ እዚህ ጋር የተናገረ ያለው ነገር አሁን ይጀምራል። ይህ ጉዞ ወደ መስቀሉ እንደሚያደርሰው አውቋል። አሁን ግን የዓለም መሲህ መሆኑን ወይም አዳኝ መሆኑን የሚናገርበት መንገድ እንደሆነ ግን አወቀ። ስለዚህ የመጣበት ዓላማ ሰዎች ከኃጢአት ቀንበር ነፃ የሚወጡበት ወደ ድነት ወደ ጽድቁ እንደሚመለሱ ያንን የሚረጋገጠው ደግሞ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ የሆነው ኢየሱስ እንደመጣና መሲያቸው እንደሆነ፣ ንጉሳቸው እንደሆነ ለማሳወቅ ፈለገ ይላል። ስለዚህ ይህንን ነገር ለማሳወቅ ሲፈልግ ኢየሱስ የኢየሩሳሌምን ጉዞ በንጉሳዊ መንገድ መጠቀምን ምርጫው አድርጎ ነበር። ምክንያቱም ከዚህ ጉዞ በኋላ በተለይ ከዚህ ጉዞ በኋላ ኢየሱስ ክርስቶስ አብዛኛው ሰዎች ያጠኑ ነበር ይላል። ጥናቱ ምንድን ነው? ልክ ከዚህ ጉዞ በኋላ በተለይ ከመስቀሉ ሞት በኋላ ከመስቀሉ ሞት በኋላ የተከሰቱ ነገሮችን ካዩ በኋላ እንዲሁም ከኢየሩሳሌም ጉዞ ጋር የመጣበትን መንገድ አንድ ላይ በማስታየት ብዙ ሰዎች በማጥናታቸው ምክንያት ወደ እውነቱ ወደ ክርስቶስ መምጣት ችለው ነበር ይላል። ስለዚህ ኢየሱስ ይህንን መንገድ ይጠቀምበት ትልቁ መንገዱ ወይም ንጉሳዊ አገባብን የፈቀደበት ዋና ምክንያቱ መሲህ መሆኑን የዓለም አዳኝ መሆኑን የእግዚአብሔር በግ ወኪል መሆኑንና እሱም ኢየሱስ ክርስቶስ መሆኑን ለእነዚህ ሰዎች ለማሳወቅ እንደፈለገ ይናገራል ይላል። ኢሳያስ አምሳ ሶስት ቁጥር ሰባት ላይ እንደዚህ ብሎ ኢሳያስ ተናግሯል። ኢሳያስ በጣም የሚገርም የትንቢት ክፍል ነው። ይህ ክፍልም ክርስቶስ ከመወለዱ በፊት የተናገረው ትንቢት ነው። ነገር ግን የገለጸበት መንገድ በጣም የሚያስገርምና የሚያስደንቅ ነገር ነው። በወቅቱ እንዳለ አድርጎ ነበር ሲጽፍ ነበር። እና እንዲህም ይላል ኢሳይያስ አምሳ ሶስት ቁጥር ሰባት ላይ ተጨነቀ ተሰቃየም፣ አፉን አልከፈተም፣ ለመታረድ እንደሚነዳ ጠቦት ብሎ ገልጾታል። በሸላቶቹ ፊትም ዝም እንደሚል በግ እንዲሁም አፉን አልከፈተም ይላል። ለመታረድ እንደሚነዳ ጠቦት ይላል። ሊታረድ ሊሰዋ፣ ለሰው ልጆች ሁሉ አጥያት ምክንያት ያ የእግዚአብሔር በግ ለመሆን ኢየሱስ ለመታረድ እንደሚነዳ ጠቦት ወደ ኢየሩሳሌም ተጓዘ። ያ ጠቦትን ይህንን በግ ሰዎች ማወቅ አለባቸው። ይህንን አዳኝ መረዳት አለባቸው። ይህንን መሲ መረዳት አለባቸው። ይህንን የዓለም መድኃኒት የሆነውን ኢየሱስ ክርስቶስን ሰዎች መረዳት ስላለባቸው ኢየሱስ እንዲህ አይነት ንጉሳዊ አገባብን ለማድረግን ፈቀደ። እውነት ነው። ይህ እውነት ቤተክርስቲያን ለዘመናት ልትይዘው የሚገባ እውነት ነው። የክርስቶስ ቤተ ክርስቲያን በሚቀጥሉ ዘመናት እስካሁን ድረስም በቀጣይም በሚመጣው ጊዜያቶች በሙሉ ዓለም ሁሉ ስለ ክርስቶስ ሞት፣ ስለ ክርስቶስ ትንሣኤ፣ ስለ ክርስቶስ ስቃይ፣ ስለ ክርስቶስ መስቀል በጥሞና ልታጤነውና ልትመረምሮ የሚገባት ርዕስ ነው። ከዚህ የበለጠ ርዕስ የለንም ውድ ረጋዎች፣ ከዚህ የበለጠ የምናወራው ነገር የለም። ስለዚህ ነገር ማስረዳት ካልቻለን፣ አሁንም የክርስቶስ ፍቅር እስካሁን አልገባል። ስለ መስቀሉ ሞት አንድ ክርስቲያን ሊያስረዳና ሊተነተን የሚገባው ርዕስ ይሄ ሊሆን ይገባል። ቤተ ክርስቲያን ለብዙ ዘመናት ይህንን ነገር ትናገራለች። አሁንም ለሚመጣው ትውልድም አሁንም ላለው ትውልድ የዓለም መድኃኒት የሆነውን ኢየሱስ ክርስቶስን መተረክና ስለዚህ ጉዳይ ልታወራ ርዕስ አድርጋ ልታስቀምጥ ያስፈልጋል። ከዚህ ውጭ ስለ ክርስቶስ ሞት ስለ ትንሣኤው ካላወራን ስለምን እናወራለን? ወደ ወገኖች ከዚህ በለጠስ ስለምን ልንዳስስ እንችላለን? ስለምንስ ልናጠናው እንችላለን። ጥናታችን መሠረታችን የሚሆነው በክርስቶስ መስቀል ላይ ሊሆን ያስፈልጋል። ለዛም ነው አንደኛ ቆሮንቶስ ምዕራፍ አንድ ቁጥር ሀያ ሁለት እና ሀያ ሶስት ላይ ጳውሎስ እንደዚህ አለ። መቼም አለ አይሁዶች ምልክትን ይፈልጋሉ፣ ግሪኮች ደግሞ ጥበብን ወይም ፍልስፍናን ይሻሉ አለ። እኛ ግን አለ የተሰቀለውን ኢየሱስ ክርስቶስን እንሰብካለን አለ። እሱ ብቻ አይደለም ያለው፣ ይህ ለአይሁዶች መሰናከያ ነው፣ ለአሕዛብ ወይም ጠቢብን ወይም ፍልስፍናን ለሚፈልጉ ግን እንደ ሞኝነት ይቆጠራል ብሎ ተናገረ ጳውሎስ። ትልቅ ፖይንት ያሰመረው እዚህ ጋር ነው። አይሁዶች ምልክትን ይፈልጋሉ ለመደን አለ፣ ግሪኮች ጥበብን ወይም ፍልስፍናን ይፈልጋሉ አለ። እኛ ግን አለ በቂያችን አንድ ነው፣ እሱም ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ እንሰብካለን፣ ስለ እኛ የታረደው እንደሚታረድ ጠቦት የተጓዘው ያንን የዓለም መድኃኒትን እንሰብካለን ብሎ ተናገራል። እሱ አይደለም? ይህ እውነት ለብዙ አሕዛብ ሞኝነት ነው አለ። ለእኛ ግን ቃሉ ወሳኝ ነው አለ። ውድ ወገኖች፣ የተሰቀለውን ክርስቶስን እንድንሰብቅ ጥሪ ያቀርብልናል እግዚአብሔር። ከዚህ የበለጠ ርዕስ የለም። ከዚህ የበለጠ ዋጋ የለውም። ከዚህ የበለጠ ምን ልናወራ እንችላለን? ውድ ወገኖች፣ የክርስቶስ ሞት፣ የክርስቶስ ስቃይ እንደሚታረድ ጠቦት የተጓዘው ያ የእግዚአብሔር በግ የጥናታችን ቁልፍ ርዕስ ሊሆን ያስፈልጋል። የህይወታችን መሰረት ሊሆን ያስፈልጋል። የዋስትናችን የመኖራችን ዋስትናችን መሰረት ሊሆን ያስፈልጋል። የቤተ ክርስቲያን መመላለሳችን ዋስትና ሊሆን ያስፈልጋል። ከዚህ የበለጠ ርዕስ የለም ማለት ይህንን ክርስቶስን አሁንም ይሰበቃል፣ ወደፊትም ይሰበቃል። ክርስቶስ ከዚህ ድል አድራጊነት ጉዞ በኋላ የተፈጸሙ ድርጊቶችን የመዋያረስ ስለነበሩ ሰዎች ኢየሱስ ክርስቶስን ላይ ጥናት በማድረጋቸው ምክንያት ብዙ ሰዎች ቅድም እንዳልኳቸው ወደ መሲው አምኖ በመቀበል ወደ ቤተ ክርስቲያን እውነት ተቀላቅሏል። ያቺ ጉዞ አሁን የማውራት የኢየሩሳሌም ጉዞ የወሳናው ጉዞ ለብዙ ሰዎች የድነት መንገድ ሆናለች። ለብዙ ሰዎች ከጨለማ ወደሚደንቅ ብርሃኑ አሻግሯል። ለብዙ ሰዎች ከባርነት ወደ ነፃነት ተሻግሯል። ለብዙ ሰዎች ከዛ ከሐሰት መንገድ ወደ እውነት መንገድ እንዲመጡ አድርጓል። ለብዙ ሰዎች መሲሁ ኢየሱስ ክርስቶስ መሆኑን የእግዚአብሔር በግ መሆኑን አምነው ተቀብለው በእግዚአብሔር ቤት ውስጥ እንዲሰፍሩ መሆኗል። እቺ ጉዞ በጣም ወሳኝ ጉዞ ነበረች። ለብሶ ታዲያ ያ የሚሰማው ጩኸት ቀጠለ። ማቴዎስ ምዕራፍ 21 ቁጥር 9 ላይ ሆሳና ለዳዊት ልጅ፣ በጌታ ስም የሚመጣ የተባረከ ነው፣ ሆሳና በአርያም እያሉ ይጮው ነበር ይላል። እንደ አይነት ሰልፍ አይታታቅም። እውነት ነው። የሚሰማው ጩኸት ይቀጥል ነበር። ሆሳና ለአርያም እያለ ይጮህ ነበር። የዳዊት ልጅ በጌታ ስም የሚመጣ እየተባረከ ነው እየተባለ ህዝቡ ሁሉ እየጮኸ ያሰማ ነበር። ታላቁ አዳኝ ኢየሱስ ክርስቶስ ወደሚሰዋበት ቦታ ጉዞ እያደረገ ነው ያለው። በዚህ ጉዞ ላይ ህዝቡ ሁሉ እያጀበ ነው። ሆሳና ሆሳና ለሐርያም እያሉ ይጮው ነበር። በጌታ ስም መጣ የተባረከ ነው የዳዊት ልጅ እያሉ ስሙን እያወደሱ መሲህ መሆኑን እያወደሱ ንጉሥ መሆኑን እያወጁ ይጮው ነበር ይላል። ምንኛ መታደል ስለ ክርስቶስ ንጉሥነት ስለ ክርስቶስ መሲነት መመስከር ምንኛ መታደል ነው። በዚህ ጉዞ ላይ የተሳተፉ ህዝቦች በሙሉ በጣም እድለኞች ናቸው። ስለ ክርስቶስ ትንሣኤ፣ ስለ ክርስቶስ መሲነት፣ ስለ ክርስቶስ ንጉሥነት እያወጁ እየጮው ነበር። እሱ ብቻ አይደለም፣ ውድ ወገኖች፣ የአይናቸውን ብርሃን የመለሰላቸው በዛ በምድር ቆይተው በሶስት አመት ተኩል የአገልግሎት ጊዜው ላይ የአይናቸውን ብርሃን የመለሰላቸው ብዙ አይነ ስውራን ነበሩ። እነዛን ሰዎች ግን ከዚህ ነገር በቃ ብሎ ብርሃናቸውን እንዳየው እንደገና ማየት እንዲችሉ ያደረጋቸው ሰዎች በሙሉ ሰልፉን ከፊት ለፊት ይመሩት ነበር። እሱ ብቻ አይደለም፣ በፊት ዲዳ የነበሩ መናገር የተሳናቸው ሰዎች ዛሬ ግን ጌታ አንደበታቸውንና የፈታላቸው ሰዎች በሙሉ በታላቅ ጩኸት እያሉ ሆሳና እያሉ ይጮሁ ነበር ይላል። እሱ ብቻ አይደለም። አካለ ስንኩር የነበሩ መራመድ ያቃታቸው ሰዎች ክርስቶስ ከፈወሳቸው በኋላ ግን በደስታ እየዘለሉ እያመሰገኑ ሆሳና እያሉ ከፊት ለፊቱ እየቀደሙ የዘንባባ ዝንጣፍ እያደረጉ እያውለበለቡ ኢየሱስን ይመሩት ነበር ይላል። ከሁሉም የሚበልጠው በዋነኝነት ሰልፉን ይመራው የነበረው ደግሞ ከአራት ቀን ሬሳ ሽታ በኋላ ያስነሳው አልዓዛርም ነበር ይላል። ይህ ጉዞ ምን አይነት ጉዞ እንደነበር አስቡ። የምስጋናም ጉዞ ነበር። እግዚአብሔር ስላደረገላቸው ነገር እነዛ ማየት የተሳናቸው ሰዎች አመሰገኑ። ብርሃናቸው ስላበራላቸው ከፊት ለፊት እየጮሁ ያ መሲን አመሰገኑት ይላል። ዲዳ የነበሩ መናገር የተሰራቱ ሰዎች እየጮሁ ሆሳና ላርያም እያሉ ስለ ክርስቶስ መሲነት ስለ ክርስቶስ ንጉስነት አወጁ። ይህ ጉዞ ከዚህ የበለጠውም ደስ የሚያሰኘው አካለ ስንኩል የነበሩ መሄድ የማይችሉ ሰዎችም ከፊት ለፊት እየዘለሉ የዘንባባ አንጣፍ እያደረጉ መሲሁን ይቀበሉት ነበር ይላል። ንጉሳችን እያሉ እየሰገዱለት ያሳልፉት ነበር። ከፊት ለፊት ይመራው የነበረው አልዓዛርም ከሞት የተነሳው የትንሣኤውን ተስፋ ምሳሌ ሆነው በፊት ለፊት ጉዞውን ይመራው ነበር ይላል። ይህ ጉዞ እጅግ ደስ ይል ነበር። ነገር ግን ይህንን ጉዞ ግን የማይወድ የማይፈልግ ግን ሰይጣን ሁሌም ከብዙሪያቸው ነበርና በፈሪሳውያን አማካኝነት ተጠቅሞ ጉዞን ለማስተጓጎል ግን ፈለገ ይላል። በቅናትና በተንኮል ስሜት የበገኑት ፈሪሳውያን ይህንን ነገር እንዲቆም ስለፈለጉ እንደምን ብሎ ወደ ክርስቶስ ፊት ቀረቡ ይላል። ምክንያቱም በሕዝብ ተከቦ ስለነበረ በቀላሉ ክርስቶስን ማግኘት አይቻልም ነበር። ታዲያ ወደ ክርስቶስ ቀረቡና በተግጻዝና በቅናት መንፈስ በዛቻ መንፈስ እንደዚህ ያሉት። ሉቃስ ምዕራፍ 19 ቁጥር 39 ላይ እንደዚህ ይላል፣ መምህሮ ያሉት። በንቀትና እንዲሁም በተግጻዝ መንፈስ ሆነው መምህሮይ፣ ደቀ መዛሙርትን ገጽጻቸው፣ የሚል መልእክት ላከላቸው ይላል። ኢየሱስ ግን እንደዚህ አለ፣ እውነት እላችኋለሁ እነሱ እንኳን ዝም ቢሉ እነዚህ ድንጋዮች ይጮሁ ነበር ይላል። እውነት ነው። ይህንን ጉዞ ያቀደው እግዚአብሔር ነው። እግዚአብሔር ያቀደው ነገር ሁሉ ሰው የመለወጥ እድል የለው። ሰው እግዚአብሔር ያቀደውን እግዚአብሔር ሊሰራ የሚፈልገውን ማንኛውንም ነገር ሰዎች የመለወጥ አቅምም አይልም የለን። ይህ ጉዞ አስቀድሞ በዘካሪያ ስም ተነግሯል። ከስድስት መቶ ዓመት በፊትም እንደ አይነት ጉዞ እንደሚከሰት እግዚአብሔር መጀመር አቅዶ አስቀምጧል። አሁንም ያ በሚፈጸምበት ሰዓት ላይ ሁሉ ነገር የወረሰው ሁሉ ነገር ይህንን እቅድ መሪው የነበረው እግዚአብሔር ነበር። ሰዎች ይህንን ነገር ለማስተጓጎል ሞከሩ፣ ግን አልተሳካም። እነዛ ሰዎች እንኳን በዙሪያ የነበሩ ህዝቦች ሁሉ ሆሳና ላይ አርያም ብሎ የሚጮሁ ሰዎች እንኳን ዝም እንኳን ቢሉ ድንጋዮች እውነት የሚጮሁ ነበር። ካስታወሳችሁ በላም ከዛ ሞት ከዛ አትፌ መላክ የተረፈው በአንድ የታያ ነበረች አህያ መናገር አይችልም። ነገር ግን ያቻ አህያ ግን ለምንስ ትመታኛለ ብላ ፊትለፊት ያለውን መንገድ እንዲያስተውል አድርገዋለች። ታዲያ እግዚአብሔር ምንም የሚሳነው ነገር ስለሌለ፣ በእርግጥም ዝም እንኳን ቢሉ እነዚህ ሰዎች ድንጋዮችን በእርግጥ ይጮሁ ነበር። ምክንያቱም የእግዚአብሔር እቅድ ተግባራዊ መሆን አለበት። እግዚአብሔር እቅዱን ለመፈጸም ደግሞ መናገር በማይችሉ ሰዎች ሁሉ ማድረግን ይችላል። ኢየሱስ ውድ ወገኖች የእግዚአብሔር እቅድ በእኔና በእናንተ ላይ ይፈጸማል። ያ ሲፈጸም ግን እግዚአብሔር ባለውና ጊዜ ግን እቅዱን ሲፈጽም ማንም አይል ግን የሚያቆሙ ግን የለም። ይህንን እንመን። እግዚአብሔር በእኛ ውስጥ ያስቀመጠው ዓላማ አለ። በእኛ ውስጥ የሚያስበው እቅድ አለ። ያ እቅድ እግዚአብሔር ይፈጽሟል። ይህንን ነገር ሴጣንም ሆነ ሰው ልጆችን ሊያስቆሙት ያንን ለማድረግ አይል የላቸውም። ይህ የሚያስተምረን እዚህ ጋር ሊያቆሙ ፈለጉ፣ ዝም እንዲሉ ፈለጉ። ነገር ግን አይሆንም አለ እግዚአብሔር እነሱ እንኳን ዝም ቢሉ አለ ድንጋዮች ይጮዋሉ አለ። የእግዚአብሔር እቅድ በምንም ታምር ሰዎች መለወጥ አይችሉም። የእግዚአብሔርን ሀሳብ የእግዚአብሔርን ሁሉ ነገሩን በሙሉ ሰው ላይ ሊፈጽሙን ያሰበውን ነገር ሁሉ ሰውም ሆነ ሴጣን ይህንን የማድረግ አቅም የላቸው። በመቀጠል ወደ ከተማው ሲቃረብ ኢየሱስ አለቀሰ ይላል ሉቃስ 19 ቁጥር 41 ላይ ሲቀርብም ከተማይቱን አይቶ አይቶ አለቀሰላት ይላል። ያ የደስታ ዜማ ይሰማኝ ነበር። ያ ያ ደስ የሚለው ሆሳና ላርያም የተባለው ጩኸት አሁን ዝምታ አሰፈነበት። ከተማይቱ በቀረቡ ሳት ላይ አጠገቡ የነበሩ ብዙ ሕዝቦች ስለ ኢየሩሳሌም ከተማ እያወሩ ይደነቁ ነበር ይላል። በተለይ ቤተ መቅደሱን እያነሱ ስለ ቤተ መቅደሱ ውበት፣ ቤተ መቅደሱ እንዴት እንደተሰራ፣ ከምን አንግል እንደተሰራ ይሄ ቤተ መቅደስ ለእስራኤላውያን እንደ ብሔራዊ አንድነታቸው እንደ ብሔራዊ ምልክታቸው ነበር የሚያዩት። ስለ እሱ እያወሩ እያወጉ እስራኤላውያን በመሆናቸው እየኮሩ ያወሩ ነበርና ይላል ሁሉም ሰው የአድናቆት ስሜት ነበር ይሰማው የነበረው ነገር ግን ዞር ብሎ ግን ወደ ኢየሱስ ክርስቶስ ግን ሲያዩ ግን በክርስቶስ ላይ ይታይ የነበረው ግን የአድናቆት ስሜት አልነበረም ይላል ሲሰማ የነበረው የሐዘን እንባ ነበር ከተማይቱን አየና አለቀሰላት ይላል ሌሎቹ ተደስተው ነበር ሌሎቹ ሆ ኢየሩሳሌም ደረስን እያለው ስለ ኢየሩሳሌም በኩራት ያወሩ ነበር ኢየሱስ ላይ ግን ይታይ የነበረው ነገር ግን ይህ የዓለም አዳኝ የነበረው ኢየሱስ ክርስቶስ ዓይኖቹ በእንባ ተሞሉ ይላል። አሁን የጉዞ መንፈስ ተቀየረ። ደስታ የነበረውን ወደ ሐዘን ተቀይሯል። አሁን እንባ በክርስቶስ ላይ ፈሰሰ ይላል። ኢየሱስ ይለቅሶ ከደስታ ስሜት ገንፍሎ የወጣ ስሜት አልነበርም። ውድ ወገኖች፣ ይህ ለማመን ከሚቀ ስቃዩን ለመቋቋም ከሚያዳግጥ ስቃይ የመነጨ ከሚያቃስት ስሜት ጋር የተያዘ እንባ ነበር ይላል። የደስታ እንባ ቢሆን ደስ ይል ነበር። ውድ ወገኖች ግን አልነበረም። ኢየሱስ ያለቅስ የነበረው እፎ ኢየሩሳሌም ደርሻለው ብሎ የተደሰተበት ወይም የደስታ እንባ አልነበረም። ስቃዩ ከማሳመሙ የበለጠ ከዛ ለመቋቋም ከሚያዳግጥ ስቃይ የመነጨ ያ ከሚያቃስል ስሜት የወጣ እንባ ነበር። ውስጡ ስለ ኢየሩሳሌም ቆስሎ ነበር። ውስጡ ስለ ኢየሩሳሌም ተሰቃይቶ ነበር። ስለ ኢየሩሳሌም አንብቶ ነበር። ኢየሱስ እመሙ ውስጡ ነበር ይላል። ለዚህ ነው ኢሳይያስ የሕማም ሰው ብሎ ገልጾታል። ኢየሱስ ስለ ኢየሩሳሌም ታመመ። ኢየሱስ ስለ ኢየሩሳሌም ህዝቦች፣ ኢየሱስ ታመመላቸው። የሕማም ሰው ብሎ የገለጸውን ከዚያ አንጻር ነበር መቋቋም ያቅት ነበር ይላል። የሚሰማውን ስሜት ለአንድ ጊዜ እስቲ አስተውሉት። እስቲ ክርስቶስ የተሰማው የነበረውን እምባ እስቲ ለአንድ ጊዜ እናሰላስለው። ወገኖች፣ ይህንን ፕሮግራም የምትከታተሉ ሁሉ ኢየሱስ ያለቅስበት የነበረው መንገዱ ወይም ያለቅስበት የነበረው ምንጩ የሚያቃስት ስሜት ነበር ይላል። ስቃዩ በጣም ከብዶት ነበር። ስለሚጠፉ ነፍሳት አሳስቦት አነባ ይላል። አንድም ቦታ ላይ ኢየሱስ ስለሚደርስበት ስቃይ ግን አላለቀሰም። ከፊት ለፊቱ የመስቀል ሞት እንደሚያጋጥም አውቋል። ከፊት ለፊቱ ትልቅ ስቃይ እንዳለ አውቋል። ግርፋት እንደሚያጋጥመው አውቋል። በእጆቹ ላይ ሚስማር እንደሚቸነክር አውቋል። በጭንቅላቶቹ ላይ የሾ አክሊል እንደሚደፋበት አውቋል። በሕዝቡ እንደሚጠላ፣ እንደሚተፋበት አውቋል። ስለ እሱ ግን አላለቀሰም ይላል። እሱን አስበዋለን በኢየሱስ ክርስቶስ ያለቅስ የነበረው ያለቅስ የነበረው ልቡን በጦር የወጋው የእግዚአብሔር ልጅ የናቀችውን ሕይወቱን ለማጥፋት ስለተዘጋጀችው ስለ ኢየሩሳሌም በማየቱ ነበር ይለም። ኢየሱስ ምን ያክል ሰዎችን የሚወድበት መንገድ ጥልቅ ነው የሚባለው እዚህ ጋር። ስለራሱ ስቃይ ወይም ስለ እሱ ስለሚደርስበት መከር አንድም አላስተዋለም። ሲሰማው የነበረው ግን ውድ ወገኖች የእግዚአብሔር ልጅ ስለናቀችው ህይወቱን ለማጥፋት ሴራ ስላዘጋጀችው ድግስ ስላዘጋጀች ስለተዘጋጀችሁ ስለዛች ከተማ ኢየሩሳሌም አየና አለቀሰላት፣ ይላል። አንዴ በሱ ቦታ ሆነን እኔ እስቲ በክርስቶስ ቦታ ሆነን እንመልከት። ወይን ጉዳይ ከፊት ለፊታችን መከራ እንደሚያጋጥመን ብናውቅ እንበል ከፊት ለፊታችን ስቃይ እንዳለ ብናውቅ፣ ከፊት ለፊታችን ፈተና እንዳለ ብናውቅ፣ ከፊት ለፊታችን ግርፋትና እንዲሁም ደግሞ ሞት የሚጠብቀን ቢሆን ስለ ሰዎች ስቃይ ስንቶቻችን እናስብ ይሆንና ኢየሱስ ስለሚደርስበት መከራ አንድም ጊዜ ወደኋላም አላለም። ይሰማው የነበረው ስሜት ግን ሌላ ነበር። በዛች ከተማ ውስጥ ይንቀሳቀሱ ስለነበሩ እናቶች አሳሰበው። በዛ ከተማ ውስጥ ይንቀሳቀሱ ስለነበሩ ሕፃናቶች አሳሰበው። በዛ ከተማ ውስጥ ስለሚንቀሳቀሱ ወንዶችና ሴቶች ግን አሳሰበው። ስለ አዛውንቶች አሳስበው። በቤተ ክርስቲያን ውስጥ ስለሚያገለግሉ ሌዋውያን እንዲሁም ካህናትና ጸሐፊዎችን አሳስበው። እቺ ከተማ የሞት ድግሷ በቅርብ ቀን እንደሆነ ኢየሱስ ስላወቀ እቺ ከተማ በፍቅር ብትቀበለ ምኞቱ ነበር። ነገር ግን እንደዛ አልነበረም። ይህንን የተናቀውን መሲህን እንድትቀበሉ ፈልጎ ነበር። ግን ያ ግን አልሆነም። መሲሁን ግን ንቀውት ነበር። ነቢይ ወደ ገዛ አገሩ መጣ ግን አልተቀበሉትም ብሎ ተናግሮ ስ። ህይወቱን ለማጥፋት ግን ሽረጉድ ላይ ነበረች፣ እየተዘጋጀች ነበር። አባት ለልጁ እንደሚጠነቀቅ ሁሉ ኢየሱስ ለአንድ ሺህ ዓመታት በላይ ለሚበልጥ ዘመን ኢየሩሳሌምን ተንከባከባት። ርህራሄ በተሞላበት ፍቅር ስታጠፋ በይቅርታ እያለፈ ሲቸገሩ፣ አብራቸው ከእነሱ ጋር እየሆነ አይዟችሁ፣ በርቱ እያለ ጉዟቸውን እያበረታ እየተንከባከበ ነበር። በነገራችን ላይ ስለዚህ ጉዳይ የሚያወራ በኢየሩሳሌም ከተማ ውስጥ መዛግብት ላይ ሄዳችሁ ብታነቡ ታገኙት ነበር። ልክ በከተማ ውስጥ ነቢያቶች በዚች ከተማ ውስጥ ነቢያቶች ከባባድ ማስጠንቀቂያ ሰጥተው ነበር። ንስሐ ግቡ፣ ከኃጢአታችሁ ተመለሱ፣ እግዚአብሔርን ፈልጉ ብለው ነቢያቶች ለብዙ ዘመናት ያክል ለብዙ ዓመታት ያክል በዚች ከተማ ውስጥ ተናግሯል። ስለዛ ነገር ተጽፎ ነበር በመዛግብት ላይ። በነበረን ቆይታ እንደተባረካችሁ ተስፋ እናደርጋለን። ቀጣዩን ክፍል ሳምንት ይዘን እንደምንቀርብ ቃል እንገባለን። ለሚኖራችሁ ማንኛውም አስተያየት የስልክ መስመራችንን፣ የመልእክት ሳጥን ቁጥራችንን ዓለም አቀፍ አድቬንቲስት ሬዲዮ፣ የፖስታ ሳጥን ቁጥር 145 አዲስ አበባ በማለት ደውሉልን ጻፉልን ስንል ልናስተናግዳችሁ በደስታ በመጠባበቅ ነው። ጌታ ኢየሱስ ይባርካችሁ።